ከአዲስ አበባ አጎራባች ከተሞችና ከዋና ከተማዋ ማስተር ፕላን ጋር ተያይዞ ሰሞኑን በተለያዩ የኦሮሚያ ከተሞች ውስጥ የተነሳው ተቃውሞ እንደቀጠለ መሆኑ ተነግሯል። ዛሬ በአንዳንድ ከተሞች ከጸጥታ ኃይሎች ጋር በተፈጠረ ግጭት ጉዳት የደረሰባቸው እንዳሉም ተናግረዋል። ሰሎሞን አባተ አንዳንዶቹን በቴሌፎን ለማግኘት ሞክሮ ተከታዩን አጠናቅረዋል። የአዲስ አበባን አጎራባች ወይም ዙሪያ ከተሞች በርዕሰ ከተማይቱ ማስተር ፕላን ውስጥ አካቶ የማልማት ሐሳብ ከመንግሥት ከተንጸባረቀ ወዲህ በተቃዋሚ የፖለቲካ ፓርቲዎች የተሰማው ተቃውሞ ወደ ዩኒቨርሲቲዎቹ ማህበረሰቦች ከዘለቀ ቀናት ተቆጠሩ። ካለፈው ሳምንት ጀምሮ በተለያዩ የኦሮሚያ ዩኒቨርሲቲዎች ውስጥ ያሉ ተማሪዎች ተቃውሟቸውን በደብዳቤዎችና በሰላማዊ ሰልፎች እያሰሙ መሆናቸውን ሲገልጹልን መቆየታቸውን ዘግበናል። ትናንትም በጅማ በሐሮማያ በአምቦ ያለውን ሁኔታ መቃኘት ደዋውለን በጅማ ከጸጥታ ኃይሎች ጋር ግጭት እንደነበረ፣ በሐሮማያና በአምቦ ግን ከስጋት በስተቀር የተፈጠረ ችግር እንዳልነበረ ተማሪዎችና ነዋሪዎች ነግረውን እንደነበረ ዘግበናል። የዛሬ የአምቦ ሁኔታ ግን ከዚያ የተለየ እንደሆነ አንድ ማምሻውን ያነጋገርኳቸው የከተማው ነዋሪ ገልጸውልኛል። ነዋሪ ነኝ። ተማሪ መብቱ ለመጠበቅ ሰልፊ ወጡ ሰልፍ ሲወጡት መንገድ ላይ ፖሊሶችና የፌዴራል ሰራዊት መከላከያ ይዞ መሳሪያ ይዞ ትጥቅ እንደታጠቀ መጣና በተነው ስበተን፣ ድጋሜ ተመለሱና ስለ መብታችን ለምን አይጠይቁንም? ለምን አይናገሩ? መናገር አንችልም ብሎ ጠየቁት። ከዛ ልጆቹን አትወጡም ብሎ ጨፈጨፉ። ግቢ ውስጥ ህዝቡን ብጥብጥ ተነሳ፣ እዛ አስገቡና ጭፍጭፍ አድርጎ ጨፈጨፉት። መቼ ነው ይሄ የሆነው? ዛሬ ዛሬ ከሳት በኋላ ነው። ጠዋት የሀገር ውስጥ ትንሽ ልጆች ሁለተኛ ክፍል፣ አስራ ሁለተኛ ክፍል፣ አስረኛ ክፍል የሚማሩ ናቸው። ትንሽ ርብሻ ተነሳና እነሱን በተኑና ደበደቡ። የአሰሩ አሰሩ፣ ያላሰሩ ተበትኖ ወደ ሀገራቸው ገቡ። ከዛ በኋላ ወደ ስምንት ከሳት በኋላ ዩኒቨርሲቲን ጀመረ። ከዩኒቨርሲቲም ጠየቁት እንወጣለን መብታችን መጠየቅ እንችልም ብሎ ስጠይቁት አትወጡም ብሎ ከለከሉት። በዛ በተነሳ እንዳለ ገቡና ሰራዊት እንዳለ ጭፍጭፍ አድርጎ ከግብ አጥር የዘለሉ እያሉ የበተኑ ያባረሩ የጨፈጨፉ ያገኙትን አስሮ ወደ እስር ቤት ቤተ መንግስት ያሰሩ እንዲህ ስቃይ ያሳዩ። ሮጦ እንደአጋጣሚ በሬን ፎቶ መጡና በሬን አገንጥሎ ገቡ። ሲገቡ በሩን ዘጋቸው። ፌዴራል ስመጣ ተማሪዎቹ ናቸው የገቡት። ቤት መኖራይ ሲገቡ ለምኔ አስገባ ብሎኝ ጠየቁኝ። ስጠይቁኝ አየ ሮጦ መጡት መጡን፣ ምንም ማድረግ አልችልም። ሰው ለነፍስ ሮጦ ሸሽቶ ገቡ፣ ስለገቡ ምንም ማድረግ አልችልም። እኔ መኖሪያዬ ከቤተሰቤ ጋር ነው፣ ቁጭ ብያለሁ ያለው። በዛ የተነሳ አንተ ዋና ነው፣ አንተ ነው ያስገባ ብሎን፣ እኔ ራሴን ጭፍጭፍ አድርጎን ከነ ቤተሰቤ ልጆችን ጭፍጭፍ አድርጎኝ፣ እኔ በህግ ህግ፣ የምታውቁ ከሆነ ህግ ቤቴ ነው እንጂ እኔ ውጭ አልነበርኩም። እኔ ያለው ቤቴ ነው፣ ቤቴ ውስጥ ገቡ ደግሞ፣ ምንም ማድረግ አልችልም ብዬ ስጮይ እኔ ለነፍሴ ነው። በቃ ህይወቴን ለማትረፌም ቢዛውን ተንከባለ ውያልኩን አስቀሩኝ ልጆችን ሁለት ልጆች ይዘዱ እኔ አንዱን ግማሾቹ ማብራት ስመቱ ማብራት ተሰብ ተቆረጠና አንዱ ልጁ ይያዘ እዛን ስንከባለል ስከባለል አንስቶኝ በመኪና ጭነው ይዘው ወደ ቤተ መንግስት እኮ ነው እንዳለ ሰብስቦ ወደ ሰፈር ሁሉ አጠቃላይ ስጨፈጭፉ ስጨፈጭፉ ያባረሩን የሰበሩን ናሜራ ያዝገባኝ ሳብሮ ገብቶ ጭብጭብ አርጎ ህዝቡን እንዳለ ሰብስበው ነው ወደ ቤተ መንግስት ያስገቡት። ተማሪዎች ስንት ሰው ይሆናል የታሰረው እንዴ? ግፋ ካሌ ከሶስት መቶ በላይ አሁንም እንደ ህዝቡ መንገድ እኮ የሚያልፍ ወዲህ ወዲህ ማለት የለም። መጨፍጨፍ ብቻ ነው ማያዝ ብቻ ነው። ከባድ ጉዳት የደረሰባቸው አሉ። ምን ይታወቃል። እኔ ጭንቅላታቸው ወዲ ምናምን የለም። አ በደም በአፍና በአንፍንጫ የሚወጣ አለ ይህን ይህን ማለት የለም መጨብጠብ ብቻ ነው እንጂ ይሄ ይሄ ማለት ማን ይችላል። በሌላ በኩል ደግሞ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪዎችም እንዲሁ ባለፈው ሳምንት ጥያቄዎችን አንስተው ዛሬ ከፀጥታ ኃይሎች ጋር ግጭት ውስጥ መግባታቸውን አንድ ከግቢው ሸሽቼ ተደብቄ ነው ያለሁት የሚል ተማሪ ማምሻውን ነግሮኛል። የእኛ ጥያቄ የመፍት ጥያቄ ነበረ የአዲስ አበባ አካባቢ የአዲስ አበባ ዙሪያ ላይ የነበረው መሬቶች አዲስ አበባ ፌዴራል ስር እያዝገቡ ነበሩ። እነሱ በእነሱ እንትን ማለት ነው። በእነሱ ያስከትላል። ይህንን ተቃውሞ እንትን ለማድረግ ነበር የሰላማዊ ሰልፍ የወጣ ነው። ሁለተኛ ላ ደግሞ የነበረው እዛ የምታተሙ መጽሔቶች ነበሩ። ቁም ነገር እና ሎን የሚባል ትንሽ የኦሮሞ ብሔረሰብ እያናቆሽሽ ነበረ እሱን የሚጻፈው እሱን እንዲዘጋ የምን ነበረ እና ሶስተኛ ላይ ነበረ አዲስ አበባ ምፍኔ ውስጥ የነበረ የሚኒልክ እንትን እንዲነሳ ነበረ የተጠየቁ የተጠየቅነው የሚኒልክ ሀውልት ሀውልት ጊዮርጊስ ያለው አዎ አዎ ጊዮርጊስ ያለው እና የታሰሩ የኦሮሞ ተማሪዎች እና የኦሮሞ ምሁራኖች ከእስር ቤት እንዲፈቱልን ነበር የጠየቅነው። ምንም መስ ስላላገኘ ነው። ዛሬ እሱን ልንጠይቅ ነበር። ወደ ከተማ ወደ አዳማ ከተማ አስተዳደር ሄደን ልንጠይቅ በሰላማዊ ሰልፍ ነበር። ከዛ በፌዴራል ፖሊስ አትወጡም፣ ምንም መፍትሄ የላችሁም ለማውጣት ወጥታችሁ፣ ምንም እዚህ የሚያናግራችሁ አካል እናመጣለን ምናምን እያሉ ነበር እስከ አራት እስከ ሶስት ሰዓት እየጠበቅን ነበር በሰልፍ ከዛ ጠባቅ ጠባቅ እስከ አምስት ሰዓት ምንም አጣን፣ እንወጣለን ስንላቸው ደበደቡ። ከእዛ ተማሪዎች ብዙ ተማሪዎች ነበሩ ውጭ ከውጭም ወደ ውስጥ እየገቡ የነበሩ ከተማ ውስጥ ነበሩና ከከተማ ውጭ ያሉኝ ከሌላ ሕብረተሰቡ ማለት ነው። እና እነሱን እዚያ ይዞ ታሰሩት። ተማሪዎችም ግድ ውስጥ ነበሩትም እዚያ ይዞ ነው እስር ቤት ያሉት አሁን። በነቀምት ዩኒቨርሲቲና በመምህራን ማሰልጠኛ ኮሌጅ ውስጥም እንዲሁ የተማሪዎች እንቅስቃሴ እንደነበረና ና ከጸጥታ ኃይሎች ጋርም ግጭት መፈጠሩን ወደዚያው ደው እያነጋገርኳቸው ነዋሪዎችና ተማሪዎች ነግረውኛል። ይህን የሰሞኑን ሁኔታ አስመልክቶ የኦሮሚያ ባለስልጣናት የሚሉት ካለ እየተከናወነ ያለ ስራ ወይም መፍትሄ እንዳለ ለመጠየቅ ወደ አስተዳደርና ጸጥታ ዘርፍ እንዲሁም ወደ ፖሊስ ኮሚሽን ቃል አቀባዮች ዛሬም በተደጋጋሚ ደውለን ሞክረን ነበር። ስልኮች አንድም አይነሱም፣ ካለበለዚያ ምዝግ ናቸው ለማንኛውም ጥረቴን በመቀጠል ወደ ጨፌ ኦሮሚያ ወደ ፕሬዚደንቱ ጽህፈት ቤት ደውዬ አንድ ሰው አግኝቼ ነበር ውይይታችን እንዲህ ተጀምሮ አለቀ ሄሎ ጤና ይስጥልኝ ደህና እግዚአብሔር ይመስገን እኔ ሰሎሞን አባተ እባላለሁኝ ከዋሽንግተን ነው የምደውለው ከአሜሪካ ድምፅ ራዲዮ ጣቢያ ሊያናግሩኝ ይችላሉ ትንሽ ጊዜ ኖሩት ይሆን በምን ኦሮሚያ ውስጥ አሁን እየታየ ያለ የተማሪዎች እንቅስቃሴና የአዲስ አበባን አካባቢ ከተሞችን የሚመለከት ጥያቄ ነበረ። ትንሽ እሺ፣ መቼ ልደውልሎት? እንግዲህ በተመቸ ጊዜ መደውል ይችላል። ነገ ብደውልሎት ከሰዓት በኋላ አካባቢ ያገኞታለሁኝ። ስልኩም ተዘጋ። ሌላም መልስ የሚሰጥ የመንግስት አካል አላገኘውም። ለጊዜው በጥረት ይቀጥላለሁ። ሰሎሞን አባተ ነኝ ለአሜሪካ ድምፅ ዋሽንግተን።